ይካ ይበልካል ንግባይኪ በጥንተ ነገር ወደ ቀደመ ድርሰታችን እንመለስ። አንድም አባቶቻችን ጥንት ወዳደረጉት፣ እኔ ጥንት ወዳደረግኩት ወደ ጥንተ ድርሰታችን ወደ ምስጥረ ሥጋዌ እንመለስ። አሁን ምስጥረ ሥጋዌ ለምስጥረ ሥላሴ ጥንት ሆኖ አይደለም፣ መገለጫውን ሲሻ ነው። ጌታ ከእመቤታችን ሰው ሳይሆን የሥላሴ አንድነታቸው፣ ሶስትነታቸው ተለይቶ አልታወቀም ነበርና መኑሂ ኢያእመሮሙ ለሥሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሂድ እምቅድስት እሙ እንዲል ወንትታ ለቅድስት ድንግል በእንተ ጽንሳ ዘመንክር ለሁሉ ንድ ክብርት የምትሆን የእመቤታችን ለሁሉ እጹብ ድንቅ የሚሆን የጽንሷን ነገር እንመረምራ ዘንድ ወደ ቀደመው ድርሰታችን እንመለስ። አንድም ንትታ የእመቤታችንን ድንቅ የሚሆን የጽንሷን ነገር እንመርምር። እንዘን እንዲህ እያል ኦ ድንግል ሶባ ደረው ውስተ ከርስኪ እሳተ መለኮት ገጹ እሳት፣ ልብሱ እሳት፣ ክዳኑ እሳት። ድንግል ሆይ መጎናጸፊያው እሳት፣ ክዳኑ እሳት፣ ቀሚሱ እሳት የሚሆን እሱ በማህፀንሽ በተወሰነ ጊዜ እንደምን አድርገ ጸነሽው? እፎኑ ያዋየኪ፣ እንደምንስ አላቃጠለሽም? እያል እንመረምራት ዘንድ ወደ ቀደመው ነገራችን እንመለስ። አለ ወሰባቱ መንጦላት ዘነደ እሳት አይቴኑ ተደለወ ወአይቴኑ ተንጦላ። ድንግል ሆይ ሰባቱ የእሳት መጋረጃ በወዴት ተዘረጋ በወዴት ተጋረደ? ሰባቱ መንጦላይት ያላቸው ሙሴ በደብረ ሲና ያያቸው ናቸው። አንድም ደባትር ዘነድ እሳት ብሎ አሁን ወደፊት የሚያመጣቸው ናቸው። አንድም ፍጹም ሲል ነው። ፍጹም የእሳት መጋረጃ በማህፀንሽ ወዴት ተጋረደ፣ ወዴት ተዘጋጀ። እስመ ሁልቁ ሰባቱ በሀበ እብራውያን ፍጹም ውእቱ እንዲል በውስተከርስኪም ገቦኪ በየማንኑ ወም ገቦኪ በጸጋምኑ ድንግል ሆይ በማሕፀንሽ በቀኝ በኩል ነው ወይስ በስተግራ እንዘን እስቲ ታባል አንቲ አንቺ የአስራ አምስት ዓመት ቆንጆ ስትሆኚ ይህንንስ አሁን መርአት አንቲ ብሎ ያመጠዋል ብሎ ሶስት ክንድ ከስንዝር ስትሆኚ መንበር ኪሩባዊ ዘያንፀበርቅ ወዘያውዶ ያውዱ ነደ እሳት ድንግል ሆይ ነደ እሳት የሚከበው ላይን የሚበዘብዝ ኪሩቤል የሚሸከሙት ዙፋን አይቴኑ ተደለወ ወአይቴኑ ተተክለ ወዴት ተዘጋጀ፣ ወዴትስ ተዘረጋ? በውስተ ከርስኪ በማኅፀንሽ በኩል በቀኝ ነው ወይስ በስተግራ እንዘንስቲት መርአት አንቲ አንቺ የአስራ አምስት ዓመት ቆንጆ ስትሆኚ ምን ነው የሰባ የሰማንያ ዘመን ብትሆን ትችለዋለች ማለት ነው ቢሉ፣ ለአንክሮ ለተደሞ ለአድናቆት እንዲህ አለ እንጂ ኦ ከዊነእም ዘምዝ ለአመት ድንግል ሆይ እመቤትነትን ከግርድና እናትነትን ከድንግልና ጋር አስተባብሮ መያዝ እንደ ምን ያለ ነው? አንድም ከገረድነት ጋር ላለ እመቤትነት፣ ከድንግልና ጋር ላለ እናትነትሽ አንክሮ ይገባል። ጽበተ ከርስ ዘምስለር ድንግል ሆይ ጥበትን ከስፋት ጋር አስተባብሮ መያዝ እንደ ምን ያለ ነው? ኦ ወዮ ለዚህ አንክሮ ይገባል። ስፋት ሰማይና ምድር የማይወስነውን ጌታ ወስናለችና ጥበት ከወትሮው አለመለወጥ ነው። ጽንስን ወለ ሩካቤ ከመንብ ዘምቃል ንባ ድንግል ሆይ እንደ ንባ አነጋገር ጽንስ እንደምን ያለነው? አንድም እንደ ንብ አነጋገር ድምፅ ያለ ሩካብ የጽንስ እንደ ምን ያለነው? ለዚህ አንክሮ ይገባል። ወታነዝ ነዝ ርግዝእቶን ለአንህብት እንዲል የንብ አውራ ሲጮህ ተጸንሶ እንበለዘር እጭ ሰርቶ ያድራል። የእመቤታችንም ጽንስ መልአኩ ቅዱስ ገብርኤል ትጸንሲ ብሎ ባሰማት ጊዜ ነውና ሃሊም እስለ ድንግልና ጽሙ ከድንግልና ጋር ወተት ማስገኘት እንደምን ያለ ነው? ማእስባት ሴቶች ከበሉ ከጠጡ ወተት ያስገኛሉ። ደናግል ግን ከባሎቻቸው ካልተገናኙ በቀር ወተት ማስገኘት አይችሉምና እመቤታችን ግን በድንግልና ወተትን አስገኝታለችና ወይት ካሎን ለአንስት ያው ህዛ ሐሊበ ዘንበለ በተራክቦ ተእደው እንዲል ወሶበ ሄሊ ዘንታ ይፋክድ ሊናዬ ይጽብጥ መቃብርቲሁ ለወልድኪ ይህን ያለፈውን ባሰብኩ ጊዜ ልቡናዬ የልጅሽን የባህሪውን ርቀት ምስጢር ሊመረምር ይወዳል። ወያማ አብሎ መዋግደ ምስዋራቲሁ ለፍቁርኪ ራሱን በራሱ የሚሰውርበት የልጅሽን የባህሪውን ምስጢር ማዕበል ሞገድነቱ ያንገዋልለዋል፣ ያማተዋል አለ አይመረመረውም። ወሶበ ይሄሊ ካህበ ይፈቅድ ሊናዬ ይርግ ላይለ ዳግመኛ ይህንን ባሰብኩ ጊዜ ልቡናዬ ጥልቅ ባህሪውን ሊመረምር ይወዳል። ወይዛ በስውር ራሱን በራሱ የሚሰውርበት የባህሪውን መጋረጃ ገልጦ በጥልቀት ሊመረምር ይወዳል ወይ ቅላመንቶላይ ተምስዋራት ይውለያ ባህሪውን ሊመረምር ይወዳል። ወይፈርም ነደሳ ከነደሳት ባህሪው የተነሳ ይፈራል ወይ ይበጽ እስከ መጠነ መንፈቀ መንፈቆ ሙላ አየራ ልቡናዬ የመላይትን ስንኳን ያህል አይመረምር አንድም አለመ መላይት ስንኳን አይመረመረው ወሶ በይሄሊ ዘንተ ይፈቅድልና የይጻን መትከፈ ነፋሳ ዳግመኛም ይህንን ባሰብኩ ጊዜ ልቡናዬ ባህሪውን ሊመረምር ይወዳል ወይ ስርር ምስራቀ ወምዕራበ ሰ ሜነ ወደ ቡበ ወውስተ ኩሉ አጽና በአራቱም ማይዘን ሊፋጠን ይወዳል ይራ የላዊሁ ለፍጡራ የፈጣሪን ባህሪ መመርመር ቢሳነኝ የፍጡራንን ባህሪ አልመረምርም ብሎ የፍጡራንን ባህሪ ሊመረምር ይወዳል ወይ መጥን መቃቲሆሙ ለአብህርት ያም የአብህርት ጥልቅነታቸውን ሉአሌሁ ለሰማይ የሰማይ ምጥቀቱን የከዋክብት ብዛቱን ሊመረምር ሊያውቅ ይወዳል። አንድም በወጣኒነት በማይከላዊነት በፍጹምነት ሊመረምር ይወዳል። ወያይ ይንተበኩሌ በአራቱ ማይዘን ይዞራል። ወበኩሉ ይስኖ ይገብ አበዘ ትላዊሁ መመርመር ይሳነዋል። መመርመር ተስኖት ወዳለ መመርመር ይመለሳል። ወገብ ሀበዘ እሙር ጢኢናዬ እንዲል ወይ ዜኒ እነስ ስብያትሁ ወይ ንጠናቀቅ ማእምቅቲሁ። ስለዚህ ዛሬም ጌትነቱን ጥልቅ ባህሪውን አንመርምር። ዘይክል ልሳነ ነቢያት ተዋዋርያት ለወድሶ ተመጠነ እበዩ ለተናግሮ ተመጠነ እበዩ ሲል ነው ክብሩን የጌትነቱን ልክና መጠን የነቢያት የሐዋርያት አንደበት መናገር አይቻለውም። ይህስ እንደ ምንድነው ቢሉ ዮሐንስ በኤፌሶን በዋሻ ሆኖ ሚስጥረ ስላሴን ሲጽፍ ቀዳሚው ቃልን መልአኩ አስኳሉ በወጣለት በእንቁላል ቅርፊት እንደ ጣና ካለ ባሕር እየቀዳ ሲያፈስ ዮሐንስ አይቶ አንተ ሰው ምን ልታደርግ ነው? አለው። ይሄንን ባህር ቀድቼ ጨርሼ ደረቅ አድርጌ እዘራዋለሁ አለው። ምን ሞኝ ነ ይህንን ሁሉ አለው። ይህስ ፍጡር ነው፣ የጊዜው ጊዜ ይደረጋል። አንተስ እንኳን የማይመረመር የስላሴን ባህሪ ጽፌ ጨርሳለሁ ብለህ ጀምረህ የለምን? ብሎታል። ለካስ እንዲህ ነው ብሎ ወደ ሚስጥረ ሥጋዌ ተመልሶ ወቦቱ ኩሉ ኮነ ብሏልና እንዲህ አለ። ግሩም ውእቱ ዘይደፋ ቦዲያው ደፍሮ የሚቀርበው የሌለ ግሩም ነው። ባቤነሳ ትሑት ውእቱ በእኛ ዘንድ ግን ትሑት ነው። ልዑል ውእቱ ዘይትራካ ቦዲያው የማይመረመር ረቂቅ ነው። በእኛ ዘንድ ግን ሃየሰ ወረሰ ከብረ ተልአለ መባልን ገንዘብ አደረገ። እሳት ውእቱ ዘይትገሰስ እሳት ውእቱ ዘይትገሰስ በወዲ ዓለም የማይዳሰስ እሳት ነው። ንነሰሪ ነው ወገሰስ ነው በላይነ ወሰተይነ ምስሌው እኛ ግን አየነው፣ ዳሰስነው፣ ከሱም ጋር በላን፣ ጠጣን። ሊቁ ወዴት ነበርና እንዲህ አለ ቢሉ በብሉይ የነቢያትን አይን አይን አድርጎ በሐዲስ የሐዋርያትን ማየት ማየት አድርጎ የሐዋርያትን መዳሰስ መዳሰስ አድርጎ አንድም የቶማስን እጅ እጅ አድርጎ ዳሰስነው አለ። አንድም በአምሳለ ኅብስት ዳሰስ ነው በአራያ ኅብስት አየነው በጸሎተ ሐሙስ ለሐዋርያት የሰጣቸውን መብል መጠጥ መብል መጠጥ አድርጎ እንዲህ አለ። አንድም እንደ ቆረበ ቆረብ ነው፣ እንደ ጠጣ ጠጣ ነው። ወይ ዘኔን ሰቦን ዘነ ዛሬም እንዲህ እያል እናመስግ ነው። ይህ ይበሉ ህዝብ ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይመው የምስጥረ ስጋዊን ነገር ሲናገር መጥቶ ምስጥረ ሥላሴ ለምን ይሸዋል? ቢሉ ተወልደ ያለውን ይሻል ይስ እንደ ምንድነው ቢሉ ያይቆብ ዘስሩግ የተሾመባት አገር በጤግሮስና በኤፍራጥስ መካከል ያለች አገር ናት። አባቱ የሶርያ ሊቀ ካህናት ነው ያይቆብ ዘስሩግ እናቱ በሕፃንነቱ አዝላው ወደ ቤተ እግዚአብሔር ስትሄድ ገና ከደጀ ሰላሙ ሲደርስ ፊቱን ወደ ምስራቅ ዞሮ ያማትብ ጀመር። ሊቀ ጳጳሱ የሕፃኑን ደግነቱን አውቆ ከነጽዋው ግቶታል። እንደ መልካ ቁርባን እያደረገ አምሳ ሁለት አንቀጽ ተናግሯል። ሦስቱን ከዚህ ይናገሯቸዋል እፈር አንሰ ምነ ሰለስቱ ግብራት ቀዳሚት ፀዓተ ነፍስ እምስጋ ወካልእታ ቀዊም ቅድመ ፈጣሪ ወሳልስታ ፀዓተ ፍት ላይሌ ብሎ ከዚህም በኋላ ለሶሪያ ሰዎች ድርሰት እየደረሰ መጽሐፍ እየጻፈ ሰዶላቸዋል። ምን ነው አይናችን እያየ ጆሮአችን እየሰማ ከፊታችን ሆነ አትጽፍልንም አሉት። ይህንንስ ስንኳን የማላውቀውን የማውቀውንም ቢሆን ከእናንተ ፊት አይሆንልኝም አላቸው። ያም ባይሆን እስቅኤል በፈለገ ኮቦር አንገታቸውን ዘንበል ዘንበል አድርገው ያያቸውን ተርጉምልን አሉት። ቀዳማዊነትህን ዳህራዊነትህን መመርመር ቢሳነ፣ እንዲያው ቅዱስ ቅዱስ ቅዱስ እያል እናመሰግንሃለን ሲሉ ነው ብሎ ተርጉሞላቸዋል። አባ ሕርያቆስም ግሩም ውእቱ ዘኢይደፈር፣ ልዑል ውእቱ ዘኢይትረከብ፣ ሳት ውእቱ ዘኢይትገሰስ ብሎ ነበርና የማይመረመር የማይዳሰስ ግሩም ነውና እንዲያው ቅዱስ ቅዱስ ቅዱስ እያል እናመስግነው ሲል ነው። ሦስት ጊዜ ቅዱስ ቅዱስ አለ። የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ ነው። ይካ ይበልካህ ኦ ድንግል መፍሬት ለእንተ ይትበላ ወመንቅት ለእንተ ይትሰተ ምግበር ሁባንን ስትየ ጽሙዋንን ያስገኘሽልን ድንግል አንድም የምግበር ሁባን የስትየ ጽሙዋን መገኛ ይሆንሽ ድንግል ሆይ ኦ ህብስት እንተምኔኬ ለለይበሉ ምኔ ውባሜ አንድነቱን ሶስትነቱን አውቀው ኃጢአታቸውን ተናዘው የሚቀበሉት ይህ ካንቺ የተገኘ ህብስት እንደ ምን ያለ ነው! ለዚህ አንክሮ ይገባል። አንድም አንድነቱን ሶስትነቱን አውቀው ኃጢአታቸውን ተናዘው በሚገባ ሆነው ቢቀበሉት ይህ ካንቺ የተገኘው ህብስት ዘይሁብ ሕይወተ ወመድኃኒተ ህይወትን ድህነትን የሚያድል ነው። ኦ ህብስት እንተምን ኪ ለለይ በሉ እምኔው በኢ አሜን አንድነቱን ሶስትነቱን ሳያውቁ ኃጢአታቸውን ሳይናዘዙ በሚገባ ሳይሆኑ ቢቀበሉት ጽኑ ውቱ ዘይዘየቅ የማይላመጥ ጽኑ ነው። ዘውቱ እምነ አድማስ አያል ይኸውም ኃያል የሚሆን የአድማስ ደንጊያ ነው። ምነው፣ የሀገራችን ደንጊያ ዳቦ ቆሎ ነው። ምነው ከአድማስ ድረስ ሄደ ቢሉ በጸናው ለመናገር ነው። የሀገራችንን ደንጊያ ሰብስቦ ከአድማስ ድንጋያ ላይ ቢያደርጉት እንደ ሰም ያቀልጠዋል፣ እንደ ጭቃ ያለዝበዋል። እመቤታችንንም አንቲ ውእቱ እብነ እልመቅሊጦ ሰራዌ ወነሳቴ ጣዖታት ዘአመ ሐውኪ ለነ ሀፃውን ተሀጣው ይላታልና። ኦጥዋን ተምኔኪ ለለይ ሰትዩ ምን የው ባሜ አንድነቱን ሶስትነቱን አውቀው ኃጢአታቸውን ተናዘው በሚገባ ሆነው የሚቀበሉት ይህ ከአንቺ የተገኘው ህብስት እንደምን ያለነው ለዚህ አንክሮ ይገባል። አንድም አንድነቱን ሶስትነቱን አውቀው ኃጢአታቸውን ተናዘው በሚገባ ሆነው ቢቀበሉት ይህ ከአንቺ የተገኘ መጠጥ ዛጎስ ጥበበ ጥበብን የሚገልጥ ቋንቋን የሚያናግር ምስጢር የሚያስተረጉም ነው። ወይሁም ሕይወተ ሕይወትን ድህነትን የሚያድል ነው። ኦ ጽዋን ተምኔ ኪለለይ ሰትው ምኔው በይ አሜ አንድነቱን ሦስትነቱን ሳያውቁ ኀጢአታቸውን ሳይናዘዙ በሚገባ ሳይሆኑ ቢቀበሉት ዘያሰክር የሚያሰክር ተነት የሚያፍገመግም ወወድ የሚጥል ነው። ወይስ ኃጢአተ የንተርገታጣ ኃጢአትን በማስተስረይ ፈንታ በኃጢአት ላይ ኃጢአት በፍዳ ላይ ፍዳ የሚጨምር ነው እንጂ በእውኑ ሥጋ ወደሞ ሙ ኃጢአት ያስተሰርያል እንጂ በኃጢአት ላይ ኃጢአት ይጨምራል ቢሉ በሚገባ ሆኖ ቢቀበሉት እውነት ነው፣ ኃጢአት ያስተሰርያል በማይገባ ሆኖ ቢቀበሉት ግን በኃጢአት ላይ ኃጢአት በፍዳ ላይ ፍዳ ያጸናልና በግስ ይናገረዋል። ከብዙ ቀፎ የተቆረጠ ማር ጠጅ የጣሉት እንደሆነ ያሰክራል። አንድም ወይኑ ብቻ ያሰክራል። ይኸውም በሰካራም ሰው ይታወቃል። ወይንን በመጠን በሚገባ ካልጠጡት ሲበዛ ከሳምባ ስር ደም ይፈላል። ካልገዝ የሚባል የ666 አስራው አበጋዝ አለ። ደሙን ይዞ ወደ ናላ ይወጣል። አይምሮ ያለው ከናላ ላይ ነው፣ በደም ትለወሳለች። በዚህን ጊዜ ማገሩ፣ ግድግዳው፣ ዛፉ፣ ቤቱ ዘንዶ መስሎ ይታየዋል። ሰማይ ምድሩ ይዞርበታል። ይህ ምሳሌ ነው። አንድ ወይን ብቻ እንደሚያሰክር፣ አንድ ኀጢአት ከብዙ መከራ ያደርሳል። እንደ መስከሩ አይምሮ ማጣት፣ እንደ መፍገምገም ኀጢአት መሥራት፣ እንደ መውደቅ ወደ ሲኦል መውረድ ምሳሌ ነው። ወይ ዜኔን ሰቦን ዘን ዛሬም እንዲህ እያልና መስግነው ስባት ለከ ለአንተ ክብር ምስጋና ይገባሃል እያልን እናመስግ ነው። ስባት ለመንግስት ካ ለጌትነትህ ክብር ምስጋና ይገባዋል እያልን እናመስግ ነው። አንድም ለመንፈስ ቅዱስ ክብር ምስጋና ይገባዋል እያልን እናመስግን። ወርኢኩ ፎት ተከፈል መንግስት በመዳለው እንዲል ስባት ዘምዝለጣ ንጹህ አርቅ ለከ ከንጹህ እጣን ጋር ላንተ ምስጋና እናቀርባለን። በዚህ የእርገጠ ዕጣን ይላል ዲያቆኑ። ለቄሱ አምስት ቆቆር ዕጣን ያቀርብለታል። ብሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋህድ ዘተወልደ እማርያም ቅድስት ድንግል ለመድኃኒተ ዚአነ ወብሩክ መንፈስ ቅዱስ ጰራቅሪጦስ መጽንዒ ወመንጽሒ ኩልነ ብሎ ባርኮ ሦስቱን በሦስት ወገን ይወግረዋል። አንዱን ወንጌል ሲል ወግሮት ይወጣል። አንዱን በዚህ እርገጠ ዕጣን ሲል ንፍቅ ካህኑ ወግሮ ያቀርብለታል። አንድ ጊዜ ታፍኖ ከስጋው፣ አንድ ጊዜ ታፍኖ ከደሙ፣ አንድ ጊዜ ታፍኖ አነባብሮ ከስጋው ከደሙ አንድ ጊዜ ያደርገዋል። ይህ ምሳሌ ነው። ሦስት ጊዜ መታፈኑ የሶስትነት፣ አንድ ጊዜ ማድረጉ የአንድነት ምሳሌ። አምስት ቆቆር ዕጣን የአምስቱ ኪዳናት ምሳሌ። እነዚህም ኪዳና አዳም፣ ኪዳነ ኖኅ ኪዳነ አብርሃም መብአ ይስሐቅ ተልእኮተ ሙሴ ወአሮን ናቸው። መብአ ይስሐቅና ተልእኮተ ሙሴ ወአሮን አንድ ወገን ናቸው ብሎ ክህነተ መልከ ጼዴቅ ነው። ይህ ይበሉ ሕዝብ ተዘከረነ እግዚኦ በውስተ መንግሥትከ። ሕዝቡም አቤቱ ኋላ በጌትነትህ በመጣ ጊዜ በመንግሥተ ሰማያት አስበን ይበሉ። ተዘከረነ እግዚኦ ኦ ሊግ በውስተ መንግሥትከ አቤቱ አምላካችን አስበን ይበሉ። ተዘከረነ እግዚኦ በውስተ መንግሥትከ አቤቱ በጌትነት በመጣህ ጊዜ አስበን ይበሉ። ለአጠይቆታ አካላት ሶስት ጊዜ መላልሶ ተናግሮታል። በከመ ተዘከርኩ ለፈያታዊ ዘማን ዛሎ ከ ዲበ ዕፀ መስቀል ቅዱስ በመልዕልተ መስቀል ተሰቅለ ተሰቅለሳለህ ፈያታዊ ዘማንን እንዳሰብከው አስበን። መስቀሉን ቅዱስ አለው አጋንንትን ድል ነስቶበታልና ይህስ እንደምን እንደምንድነው ቢሉ ጌታ በተሰቀለ ጊዜ ሁለቱን ወንበዴዎች በቀኝ በግራ አድርገው ሰቅለውት ነበር። ስለምን ቢሉ በቀኝ የመጣው በቀኝ የተሰቀለውን ወንበዴ አይቶ ይህ ምንድነው? ሲል ወንበዴ ነው፣ ጌታን ደግሞ ይህሳ? ሲል ታላቅ ወንበዴ ነው ለማለት። በግራ የመጣው በግራ የተሰቀለውን ወንበዴ አይቶ ይህ ምንድነው? ሲል ወንበዴ ነው፣ ይህስ? የመካከለኛው ሲል ትልቁ ወንበዴ ለማለት አንድም አነገስንህ ብለውታልና ቀኛዝማች ግራዝማች ሾምንልህ ለማለት ለመዘባበት። አንድም ተዀለቈ ምስለ ይጉያን ያለው የነቢዩ ቃል እንደተፈጸመ ለማጠየቅ ነው። አንድም በዕለተ ምጻት እኛን ሃጣንን በግራ ጻድቃንን በቀኝ ታቆማለህ ሲያሰኛቸው ነው። በቀኝ የተሰቀለው ጥጦስ በግራ የተሰቀለው ዳክርስ ይባላል። በቀኝ የተሰቀለው ጥጦስ ፀሐይ ስትጨልም ጨረቃ ደም ስትሆን ከዋክብት ሲረግፉ አእባን ሲፈተቱ መቃብራ ሲከፈቱ ሙታን ሲነሱ መንጦላይተ ምኩራብ ከሁለት ከሶስት ሲቀደድ እነዚህ ሰባቱ ተአምራ ሲደረጉ አይቶ ይልቁንም ፀሐይን አይቶ አምላክነቱን ተረድቶ ተዘከረነ እግዚኦ በውስተ መንግሥትከ በዳግም ምጽአትህ ከ እያለ ሲጸልይ በግራ የተሰቀለው ዳክርስ ቢሰማው ለራሱ አያውቅ፣ ነዳይ ቅብ የለመነ ላዋይ እንዲሉ፣ ለራሱ ከእኛ ጋር ተሰቅሎ ይጨነቃል እኛን ያድነናል ብለህ ትለምነዋለህ አለው። እኛስ ነፍስ ገድለን ኃጢአት ሰርተን በፍዳችን ነው ለነሰ ዘበርቱ ረከበን ወበከመ ምግባሪነ ተፈደይነ እንዲል እሱ ግን ኃጢአት የሌለበት የባሕሪ አምላክ ንጹሐ ባሕሪ ሲሆን ለቤዘ ዓለም ብሎ ቢሰቀል ኢትፈርሆኑ ለእግዚአብሔር አምላክከ ፈጣሪህን አትፈራው ምን ብሎ ገስጾታል። በዚህን ጊዜ በጌትነቱ እንዳለ በመንበረ ጸባዖት ሆኖ ታየው። እሱም አይቶ ተዘከረኒ እግዚኦ በውስተ መንግስትከ ቢለው ዮም ትሄሉ ምስሌየ ውስተ ገነት ዛሬ ከኔ ጋራ በገነት ትኖራለ ብሎ ጥጦስ ወደ ምድረ ግብፅ ስንወርድ የነገርኩህን ሁሉ ተፈጸመ። ከሞት በቀር የቀረ የለም። አሁንም ሂድ ገነት ግባ ብሎ ደመማይተሙን ሰጥቶ ሰደደው። የገነት ጠባቂዋ መልአክ ደመማይተሙን አይቶ ፈርቶ እየሸሸ አንተ ማን ነህ? የት ትሄዳለህ ቢለው ወንድሜ አልሰማህምን አምላክ እንጂ ሞቶ በሞቱ ዓለምን አዳነ። ደመማይተሙን ሰጥቶ ሰደደኝ አለው። መልአኩም አንተስ ማን ነህ? አዳምነህ አብርሃምነህ ይስሐቅ ነህ? ያዕቆብ ነህ እያለ ደጋግ ደጋጎቹን ሁሉ እየጠራ ቢጠይቀው፣ ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ወንበዴ ነኝ አለው። እንዲህ ያለ ወንበዴ ስትሆን ታዲያ ለእንዲህ ያለ ጸጋ፣ ክብር ያበቃህ ምንድነው ቢለው፣ ሰባቱ ተአምራት ሲደረጉ አይቼ አምላክነቱን ተረድቼ አምኜ ብለምነው ለእንዲህ ያለ ጸጋ፣ ክብር አበቃኝ አለው። አምስት ሺ አምስት መቶ ዘመን ተዘግታ ትኖር የነበረች ገነትን በጌታ ደመ ማኅተም ከፍቶ አንተ ትቀድሞ ለአዳም በውያ ውስተ ገነት አዳምን ቀድመው ገነት ትገባለህ ብሎት ነበርና ከአዳም አስቀድሞ እሱ ገባ። ከዚህ በኋላ አዳም ከነ ልጆቹ ስብሐት ለእግዚአብሔር ዘአውረሰነ መንግስቶ ሰማያዊ ተ እያሉ ገብተዋልና እንዲህ አለ ይካ ጉባኤ ነው። ይቆየን።